ሳምንት እዚህ ዩናይትድ ስቴትስ በሰሜን ቨርጂኒያ አሌክሳንድሪያ ግዛት ውስጥ የሚገኙ ትውልደ ኢትዮጵያ የኮቪድ-19 ክትባቶችን በቀላሉ የሚያገኙበት መንገድ መከናወኑን መዘገባችን ይታወሳል። በርካታ በጎ ፈቃደኛ ኢትዮጵያውያን የሕክምና ባለሙያዎች የተሳተፉበትን የክትባቱን መርሃ ግብር ያጠናጀችው የፋርማሲ ባለሙያና የቨንደን መድኃኒት ቤት ባለቤት የሆነችው ዮዲት ውልላት ካለፈው መጋቢት ጀምሮ እስካሁን ባለው ጊዜ ወደ አስራ አምስት ሺህ የሚሆኑ ሰዎች ክትባቱን እንዲያገኙ ማድረግ መቻሉን ገልጻለች። በታሪው ዕለትም ቀጣዩ ክፍል ይቀርባል። ደረጀ ደስታ አቀናብሮታል። የቫንደርን መድኃኒት ቤት ባለቤትና የፋርማሲ ባለሙያ የወዴት ጉልላት ባለፈው ሳምንት ከነገረችን አስራ አምስት ሺህ ሰው ሌላ በዚህ ሳምንት ከሁለት ሺህ በላይ ተጨማሪ ሰዎችን ማስከተባቸውን ነግራናለች። ባለፈው ሳምንት ውይይታችን ያቋረጥነው የተለያዩ ሰዎች ክትባት ለማግኘት ብቻ ሳይሆን ከኮቪድ-19 ጋር በተያያዘ የተለያየ ታሪክ ያላቸውም ሰዎች ወደ መድኃኒት ቤቱ እንደሚመጡ በማድመጥ ነበር። ሲመጡ መጀመሪ ኮቪድ የለንም ነው ይጠብቁ ክልሎቸውን ይነካልሁ አንዱን ጥያቄ ሲጠይቃቸው ሂዴ ብዬ በአምቡላንስ የጋቢያሉ ከያገር መስደን በአምቡላንስ አስከተትናቸውን ሰዎች አሉ። ይሆን እርዳታ ብዙ አድርገንላቸዋል ስፔሻ ከዶክተር ሌሻን ጋር በመነጋገር ብዙ ፔሽንቶች ሲመጡ የዚ ፓርክ አድርጉ ይህን አድርግ ነው እያለ ብዙ እንከታተላቸዋለን። የቫንዶርን ባለቤቶችና በጎ ፈቃደኞቹ የህክምና ባለሙያዎች ክትባት ወደ መስጠቱ አገልግሎት እንዴት ሊገቡ እንደቻሉ ዮዲት እንደሚከተለው ታብራራለች። ከመጀመሪያ በኮቪድ ቴስት የሚገባ ነው። አድቨርታይዝ አደረግን፣ ኮቪድ ቴስት እናደርጋለን አለን። ብዙ ሰዎች ይንግ ይመጣሉ። በዚህም ጊዜ የሆነ ሰው ፋርማሲስቶች፣ ኮሌጆች፣ ፋርማቶች አያደርጉትም። ኮቪድ ቴስት ማድረግ ብዙ የሚፈራበት ጊዜ ነበር። እኛ ብዙም ነገር እውቀትም አልነበረንም። ይነው ላይክ እንዴት ትራንስሚት እንደሚደረግ እናውቃለን፣ ግን ደእትን ደፈርበት የገባ ነው። ከሰራን በኋላ ኮቪድ ቫክሲን በሚመጣበት ጊዜ አሌክዛንድሪያ ሲቲ ኮንታክት አደረገን እናንተ Ga ta na sabu lu, babu abin da ta fi daba ne. ሲሆን ደግሞ ፍላጎት እንደነበረ እንዲነግረናቸው ነበረ። ከዚህ አይነት ኦፖርቹኒቲ ሲመጣ ብዙ ኮቪድ፣ እነዚህ ፖዚቲቭ የነበራቸውን ኔጌቲቭ የነበራቸውን ሁሉ ሪፖርት የምናደርግ ነበረ። ከባርኮ ላፍ ሴንተር ባንተ ናቸው አሉ። ከእነሱ ጋር እንደገና ደግሞ ከአሌግዛንድሪያ ሄልዝ ዲፓርትመንት ጋር ፖስታችን ሆነ። ፖዚቲቭ የሆኑትን ሰዎች እየደወኑ ካውንስል እናደርጋለን። ፖዚቲቭ ኔጌቲቭ እያለን እነግራቸዋለን። ለማድረግ እንዳለባቸው ሁሉንም እናስተዋውቃለን። ስፔሻሊ በዛ ጊዜ ኢትዮጵያኖች ብዙ ፖዚቲቭ ነበ ራቸውና እና ኮሚኒኬሽን ፕሮብሌም ነበራቸው። በመሀልኛ ስለነበረ ከሲዲሲ ጋር እናገደ ይላሉ እና ደግሞ እነሱ ጋር ክትባቱ መሰጠት በተጀመረበት አካባቢ በተለይ ለአረጋውያኑ የኢትዮጵያውያን ማህበረሰብ አባላት ወይም ሲኒየር ኬር ያሉትን ጨምሮ ክትባቱ ቅድሚያ እንዲሰጥ ማድረጋቸውንም ዮዲት ተናግራለች። ፕላኖች ሀውዝ ብዙ አበሾች ኢትዮጵያኖች ይኖራሉ። እናቴ እዛ ነው የምትኖረው። መጀመሪያ ያስከተሉ ናቸው። ማንም ሲኒየር ኬር ሳይከተብ የእኛን ሰዎችን ያስከተሉ። እዛ ሄዳ መጀመሪያ ያከተሉ ናቸው። እነሱ ነው። ብዙ ቦታ ለምሳሌ የሄዳችሁ አዳራሾችን የጠቀማችሁ ትስትሉ ያስ

ለምሳሌ ሲዲሲ ሄልት ዲፓርትመንቱ ሁለቱም የሚሰጡ ቫክሲኑን ብቻ ነው። ግሎብሱ በአንዴዱን ከሱ ጋር የሚመጣባቸውን ነገሮች በሙሉ ማንም አሸፍንልን ያጩ ከኛ ነው። ብዙ ወጪ አለብን ነገር ግን ሆኖ ኢንሹራንስ አላቸው። ለዚህ በኢንሹራንሳችን ይሰጡ ወደፊት ከተከፈለ ፋርማሲስቶችን ከነዳ ይሰራሉ፣ እነሱ ይከፈላቸዋል። እና እስካሁን ድረስ ምንም ነገር የተከፈለን ነገር የለም። ከመንግስት ጋር ይ የተነጋገርን ነው፣ ግን በቅርቡ ኢንሹራንስ ካምፓኒ ሪኮግናይዝ አድርጎ እንርዳቸው፣ ብዙ ነገር በማህበር ውስጥ ያደረጉ ስለሆነ የፓርቲሲፔት አድርገን ስፖንሰር እናድርጋቸው ብለን ከነሱ ጋር እየሰራን ነው። ከነሱ ጋር ጀምረናል። ሰው እንዲሰማ መጥቶ እንዲከተል እንዴት ነው ሰው ጋር ለመድረስ የቻላችሁት ምን ነው ምታደርጉላችሁ ሰው እንዲሰማችሁ አንድ በአንድ ነው አንድ ሰው ከሰማ አንዱ አስር ሰው ይላል አንዳንዴ ያ ደግሞ ለእኛ ጥሩ አይሆንልንም በሲቲ በኩል ሲመጣ አንዳንድ ትልልቅ ሰዎችን በመሀል በመሀል እያስገባን ይከትላለን ትልልቅ ሰዎችን ለመርዳት የምናደርገው ነገር አለ ግን አንዳንዴ ኮታችን ሲበልጥ ደግሞ ብዙ ሰው ሲመጣ ብዙ ሰው ሲሰበሰብ ትንሽ ችግር ይፈጥራል። በፌድራሉ ግን ለምሳሌ ኢትዮጵያን ኮሚኒቲ በጣም የተባበረን በሬድዮ ወጥተው ተናግረዋል። እንዲሁም ያለፈው ዶቤያችን ወደ ሶስት ሺህ አራት መቶ ፋይበር ነበረን በእጃችን ላይ አርብ ዕለት በአማና ቤተክርስቲያን እዛ ከከተሉን በኋላ የአንቀን የመጨረሻ ቀናችን ነበረ ትንሽ ግጭት ነበረ በኛ በኩል ካሉት ተጠቃሚዎች ጋር። በዚያ ምክንያት መድኃኒታችን ይበላሽ ነበር ግን ኢትዮጵያን ኮሚኒቲ ራሳቸው ሪቻውስ አድርገው እኛ ስፖንሰር ያደርጋችሁ እኛ ጋር ቦታ አለ መታችሁ ከትበዋሉ እዛ ሄደን የቀረኙ ወደ አራት ሺ ዶዝ ጨምረን ብለን ቀዳሜና እሁድን ራሳቸው ባለቤቱ ከኛ ጋር ቆመው ከጠዋት እስከ ናን ጀምሮ እስከ ማታ የጦርና ፔንፔን ድረስ ይክን ያደረግን ረዱ። ከዛም መድኃኒቱ ወደ ማታ ሲተርፍ በየሰው ቤት እያንኳኩ እየሄዱ ይኸውና ተከተቡ እያሉ የኛ ህዝብ የኛ ኢትዮጵያኖች ጨረሰ ወደ ሌሎቹ ዜጎች መጨረሻ ላይ እነሱ ነበር የሚመጡት። ከዛም ሹራፈው ጋር ተዘኝ ግን ደሜ ኦፍ ተ አርሊንተን የእነሱ የዛ ግሩፕ ውስጥ ነው መጥቶ እኛ ከእናንተ ጋር መስራት እንፈልጋለን። በጣም ትብብር አላችሁና መዘዳችሁ ካለ እኔ እረዳችኋለሁ ብሎ ዛሬም በስልክ አነጋግረኝ ነበር። የእኛ ቦታ እንዲሰጠን እና መድኃኒትም እነሱ እነሱ እንዲሰጡን። የእነሱን አርሊንግተን ካውንቲዎችን እንደሚከትብላቸው ጠይቀውናል። አሜሪካውያንንም ጨምሮ የተለያዩ ዜጎች መከተባቸውን የገለጸችው ዮዲት ክትባቱን የሚወስዱት በብዛት ኢትዮጵያውያን መሆናቸው ቅሬታ ፈጥሮ እንደነበር ተናግራለች። በዚህ ሳምንት ከተሰጠው ከሁለት ሺህ በላይ ክትባት ጋር ወደ አስራ ሰባት ሺህ ሰዎችን ለማስከተብ የቻለችው በበርካታ የበጎ ፈቃደኞችና ዜጎች እንዲሁም ህይወቶቿ ትብብር መሆኑንም ገልጻለች።

የከፈት ነው። በኮቪድ ምክንያት ተዘግቶብን ነበርና መጀመሪያን ስራችንን የጀምረው በኮቪድ ቴስት እና አንዳንድ በዶክተር ሊሻን በኮ በሚመጡ የኛ የኢትዮጵያን ካስተመሮች ገዛን የጀመር ነው። እህቶች ናሉ በጣም ማንረዱ። ሌላ ደግሞ እዚህ ቮለንተሪዎች ያሁን የፓርት የፈሳን አልከፍላቸውም። አድማጮቻችን ከፋርማሲ ባለሙያዋ ና የቫንዶረን ፋርማሲ ባለቤት የኦዲት ጉልላት ጋር ያደረግነው ውይይት በዚህ ያበቃል። ቀሪዎቹም በድረገጻችን እና በማህበራዊ ድረገጾቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።